በመቀለ ዩኒቨርሲቲ ስላሉት ተማሪዎች ደህንነትም ዘገባ አለን። የትግራይ ኃይሎች መቀለ ከተማን ከተቆጣጠሩ በኋላ ልጆቻቸው ትግራይ ባሉ ዩኒቨርሲቲዎች የሚማሩ ወላጆች ስለ ልጆቻቸው ደህንነት እንደተጨነቁ ይናገራሉ። የአሜሪካ ድምፅ ያናገራቸው በመቀለ ዩኒቨርሲቲ ያሉ ተማሪዎች እስካሁን ባለው ጊዜ ደህንነታቸው የተጠበቀ መሆኑን ገልጸዋል። ነገር ግን የስልክና የባንክ አገልግሎት ባለመኖሩ እንደተቸገሩ ተናግረዋል። ሙልጌታ ጽብሃ ከመቀለ ዘገባ ድርሶናል። ከአስር ቀናት በፊት ነው የትግራይ ኃይሎች መቀለ ከተማ የተቆጣጠሩት። ከዛን ቀን ጀምሮ በትግራይ ያሉ ዩኒቨርሲቲዎች የሚማሩ ተማሪ ወላጆች ስለ ልጆቻቸው እየተጨነቁ መሆናቸው በተለያዩ መገናኛ ብዙኃን እየገለጹ ናቸው። ተማሪዎቹ ያሉበት ሁኔታ ለመጠየቅ በመቀለ ዩኒቨርሲቲ ተገኝቼ ነበር። ቴድሮስ ሹራ በዩኒቨርሲቲው የሁለተኛ ዓመት የማናጅመንት ተማሪ ነው። እስካሁን እዚህ ግቢ የሌላውን ግቢ ባላውቅም እኛ ጋር እዚህ ግቢ ኖርማል ነው። ምንም የሚሆን ነው ነገር የለም። እነሱም ከገቡ በኋላ ምንም ሰላም ነው እስካሁን በትምህርቱ አሁን ነገ ፋይናል እንጀምራለን እስከ ማክሰኞ ነው የተባለው። ካፌም ያው እስካሁን እየተጠቀመ ነው አልተቋረጠም። ብዙ ይህን ያክል እንደ በፊቱ ባይሆንም ይህ ካፌውም ትንሽ የተወሰነ ችንትን አለሁ። ግን ያው ሳምበላ አናድ ነው ገንዘብ ምናምን አሁን በእርግጥ እጃችን ላይ የለም። ባንክ ሁሉም ተዘግቷል። በገንዘብ ሁኔታ ያው ችግር ላይ ምንም እጃችን ላይ ቀድመንም ያወጣነው ነገር የለም እና ቢከፈትልም ምናምን አሪፍ ነው። ስልክም ምንም አይሰራም። ከፋሚሊ ጋርም አልተገናኘንም እስካሁን። አጁሉ ታኦ የተባለች ከጋምቤላ ክልል የመጣች የኮሚኒቲ ዴቨሎፕመንት የማስተርስ ዲግሪ ተማሪ በበኩሏ መጀመሪያ አካባቢ ትንሽ ስጋት ነበረ። ምክንያቱም የተለያየ ኢንፎርሜሽን በየደቂቃው ስለምናገኝ ማለት ነው። ግን በአሁን ሰዓት ላይ በጣም እየተረጋጋን ያለው ግቢ ውስጥ ያለው ሁኔታ ያው የቤተሰቡ ሁኔታ እኛ ባናውቀውም እንደሚጨነቁት ግን ደህናነን እኛ። ልዩ ሀይሎች ግቢ ውስጥ ገብተዋል ያለው ነገር በጣም ተረጋግቷል። መጀመሪያ ከነበረው እኛም ደህንነታችን ሰላም ነው። ካፌ ውስጥ ያለውን ኢንቫይሮንመንት ሁሉም ደህና ነው፣ አሁን ተረጋግቷል፣ እንደመጀመሪያ አይደለም። ባንክ፣ ስልክ፣ መብራት አሁን መጥቷል። የባንክ ግን በጣም ያስጨንቅ ነበረ ኢንፎርሜሽኑ ሳይኖረን ስለሆነ ባንክ ሄደው ምንም የብር አክሰስ በእጃችን የለም። እና ደግሞ እንበላበት የነበረው ካፌ በዛ ምክንያት ተከልክለናል። አሁን የተማሪ የዋናው ካፌ ውስጥ ነው የምንጠቀመው ማለት ነው። እና ጫና እያደረገብን ነው። ውሃ ለመግዛት አልቻልንም። ስለዚህ ባንክ ቢከፈት የተሻለ ነው። ስልክም ደግሞ ያው ይታወቃል። ብዙ ተማሪዎች ቤተሰቦቻቸው ደካሞች አሉ፣ የሚታመሙ አሉ ና ለዛ ተብሎ ስልክም ቢከፈት አሪፍ ነው። ፍቃዱ ደመቀ የተባለ ተማሪ በበኩሉ ተማሪዎች ከወላጆቻቸው ጋር እረፍት አድርገው መመለስ እንደሚፈልጉ ነው የገለጸው። ትምህርት ይህን ሰሞን ትጀምራላችሁ ተብለ አንዳንድ እየጀመር ነው ያለ። ነው ምግብም አለ ውሃም አለ ከችግሩ አንጻር ደህና ነው። ክላስ ምናምን ዛሬ የተማረ ነበር ለምሳሌ ተማሪዎቹ እያለቀሱ ነው ክላስ እየተቀመጡ ያሉት ምንድነው? ስንላቸው ያው የቤተሰብ ናፍቆት፣ ቤተሰብ ይጨነቃል ምናምን እንደዚህ እያሉ ነው የተማረው። ያሉት እነሱ ደግሞ ያው በዚህ ጊዜ አሰናብተው ቤተሰብ አይተን ይሄ ችግር ከተፈታ ቀጣይ ብንመለስ የሚሉ ናቸው ተማሪዎቹ። ሀሳባቸው በሙሉ ይህን ሀሳብ እንደዛው ነው ማለት ነው። ከምንም በላይ የስልክ አገልግሎት ነው፣ ቤተሰብ ማግኘት ነው የሚፈልጉት ተማሪዎቹ። እኛም የምንፈልገውላችን ይህንን ነው። ከኦሮሚያ ክልል የመጣ በዩኒቨርሲቲው የማርኬቲንግ ማናጅመንት ተማሪ ጋዲስ ሳማሞ በበኩሉም የባንክና የስልክ አገልግሎት አለመኖር ለትምህርታችንና ኑሯችን አስቸጋሪ አድርጎታል ይላል። ያለንበት ሁኔታ ያው ሁሉም ተማሪ በጭንቀት ነው ያለው አሁን። እና ቤተሰባችን ከዚህ በፊት በአንድ ቀን ሁለት ጊዜ ሶስት ጊዜ ነው የሚደውሉት፣ በቀን ማለት ነው፣ ድምጻችን ለመስማት እና አሁን ግን ሳምንት አልፈናል፣ ዘጠነኛ ቀናችን ምናምን ነው። እና እስከዛሬ ዛሬ ቤተሰባችን በህይወት ራሱ ላይ ጠብቁን ይችላሉ። እኛ ግን በህይወት አለን እስካሁን እና በጣም ገራሚ ነው። ልጆቹ በብዛት በጣም እየተጨነቁ ነው አሉት ክላስ ይጀመር እና አንዳንድ ፈተናም ይጀመር እያሉ ነው። ግን ፈተናም ለመስራት ክላስ ራሱ ቁጭ ብለን ለመማር ለእኛ በጣም ነው የሚከብደው። ሁሉም ተማሪ በዚህን ሰዓት ሄዶ ወይ ቤተሰቡ አናግሮ መመለስ ወይ ደግሞ ኢራፍት አድርጎ የሚቀጥለው መማር እንደዛ ነው የሚፈልገው ሁሉም ተማሪ። በትግራይ ክልል የቴሌኮሙኒኬሽንና የባንክ አገልግሎት አሁንም የለም። የኤሌክትሪክ አገልግሎት በአንዳንድ አካባቢዎች ተመልሷል። የትራንስፖርት አገልግሎት ደግሞ በክልሉ ውስጥ ተጀምረዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።